በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ዛሬ ሰኞ ሰኔ 14 2013 ዓ ም ከጠዋቱ 2 ሰዓት እስከ 3 ሰዓት ከዋሽንግተን ዲሲ በቀጥታ ስርጭት የሚተላለፈውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ልዩ ዘገባ ለማስደመጥ ዝግጅታችን ጀምረናል። ሪፖርተሮቻችን ከያሉበት የመክፈቻ ሰዓታት ዘገባዎችን ያስደምጡናል። ጤና ይስጥልኝ፣ እንደምናደራችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ለሰዓቱ የዓለም ዜና ተመልሼ መጥቻለሁ። አንቶኒዮ ጉተሬሽ ስለ ኢትዮጵያ ምርጫ መልእክት አስተላለፉ። መራጮች ሁሉ ድምጻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት፣ የፖለቲካ መሪዎችና ደጋፊዎቻቸው እንዲያረጋግጡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰኔ 14 ከሚያካሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬሽ ጥሪ አሰምተዋል። ምርጫው የሚካሄደው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውን ከዋና ጸሐፊው ቃል አቀባይ ቢሮ የወጣው መግለጫ አመልክቷል። በጉዳይ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች ሁሉ እንዲቆጠቡ ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማህበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱም ገልጸዋል። ከምርጫው ጋር የተያያዙ ማናቸውንም ውዝግቦች በንግግርና በተደነገጉት የሕግ መስመሮች ብቻ እንዲፈቱትም ዋና ጸሐፊው አንቶኒ ጉተሬሽ በአጽንኦት ጠይቀዋል። የአምስት ተጨማሪ የምርጫ ክልሎች የድምፅ መስጫ ጊዜ ተላለፈ። በዛሬው ምርጫ ላይ ተጨማሪ አምስት የምርጫ ክልሎች ውስጥ ድምፅ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት አስታውቋል። ድምፅ የማይሰጥባቸው አምስቱ ተጨማሪ የምርጫ ክልሎች በአማራ እና በኦሮሚያ ክልል የሚገኙ መሆናቸውን ቦርዱ አመልክቷል። የአፍሪካ ሕብረት ታዛቢዎች የዛሬውን ምርጫ ለመታዘብ ተሰማርተዋል። የምስራቅ አፍሪካ ተጠባባቂ ኃይል ስድስተኛውን ጠቅላላ ምርጫ የሚታዘቡ 28 ታዛቢዎችን ወደ ተለያዩ የኢትዮጵያ አካባቢዎች እንደሚያሰማራ ከትላንት በስቲያ በሰጠው መግለጫ አስታውቋል። የተጠባባቂ ኃይሉ የምርጫ ታዛቢ ተልዕኮ ኃላፊ አምባሳደር አብዱላሂ ምርጫው የሚካሄደው በፈታኝ ወቅት መሆኑን ጠቁመው የተቋሙ አባል በአባል ሀገሮች ውስጥ የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ እንደሚካሄድ ማገዝ ነው ብለዋል። አድማጮች የእነዚህን ዜና ዝርዝር ፕሮግራማችን ታደምጡታላችሁ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ባለፈው ሳምንት ከሰሜን አትላንቲክ ስምምነት ጀምሮ ኔቶ ና ጂ ሰባት ቡድን አባል ሀገራት በነበራቸው ስብሰባ አሜሪካ ቀደም ሲል የነበራት ሚና መመለሱን ና ዓለምን ያስጨነቁ እንደ አየር ንብረት ለውጥ፣ የፈላጭ ቆራጭ መሪዎች ቁጥር መጨመር፣ የኮምፒውተር ደህንነት ና የኮሮና ቫይረስ ክትባት ላላደጉ ሀገራት በእኩልነት የማሰራጨት ጉዳይ ለመፍታት መሪ መሆን እንደምትችል አስረግጠው ተናግረዋል። ባይደን ዓለም አቀፍ የመሰረተ ልማት አቅርቦቶችን በገንዘብ ለመደገፍ የሚረዳ ቢ ሶስት ደብሊ ወይም ዓለም አቀፍ ትብብርን ዳግም መገንባት የተሰኘ እቅድ ነድፈው በዓለም ዙሪያ ያሉ ዴሞክራሲያዊ ሀገሮች እንደሚደግፉት የጠየቁ ሲሆን ይህም ስምምነት አመት ያስቆጠረውን ሮድ ቤልት የተሰኘውን የቻይና መሰረተ ልማት ተቋም የሚቀናቀን መሆኑ ተገልጿል። አድማጮች ለሰዓቱ የዜና ሰዓት የተመደበው ጊዜ በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ዛሬ ሰኞ ሰኔ 14 2013 ዓ ም ከጠዋቱ 2 ሰዓት እስከ 3 ሰዓት ከዋሽንግተን ዲሲ በቀጥታ ስርጭት የሚተላለፈውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ ቦርድ የመክፈቻ ልዩ ዘገባ የምናስደምጥበት ሰዓታችን ላይ ነው የምንገኘው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤንስ ዶት ኮም፣ በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አድማጮች አሁን ወደ የምርጫ መክፈቻ ሰዓታት ልዩ ዝግጅታችን እንውሰዳችሁ። የምርጫ ጣቢያዎች ተከፍተዋል። ስድስተኛው ሀገራዊ ምርጫም ተጀምረዋል። ድምፅ መስጫ ሳጥኖችም ተከፍተው መራጮች ድምጽ እየሰጡ ይገኛሉ። ይህንን ሁኔታ ለመከታተል ሪፖርተሮቻችን በየምርጫ ጣቢያዎቹ ላይ ይገኛሉ። የመጀመሪያውን የምርጫውን ሁኔታ ሊነግረን እስክንድር ፍሬው ከአዲስ አበባ መስመር ላይ ይገኛል። እስክንድር እንደምናመሸ እንደምን አደርሽ ሆን እና እንደምን አደርሽ ነው። እንግዲህ አንቺም እንዳልሽው የአሁኑ የዘንድሮ ምርጫ ቀደም ሲል በተለያዩ ዘገባዎች እንደጠቀሽው ኢትዮጵያ ውስጥ የተለያዩ ሁኔታዎች ባሉበት ሰዓት የሚካሄድ ነው። ነገር ግን እዚህ ዛሬ ማለዳ አዲስ አበባ ያነጋገርኳቸው አንዳንድ መራጮች ምርጫው መካሄዱ በሕዝብ ቅቡልነት ያለው የተመረጠ መንግስት እንዲኖርና ያሉትንም ችግሮች እንዲፈታ ያስችላል ብለዋል። በቀጥታ ወደ ጉዳዩ ልግባና ሲሆን በአዲስ አበባ ያነጋገርኳቸው አንዳንድ መራጮች ናቸው ይህን የተናገሩት። ምርጫው እንግዲህ ኢትዮጵያውያን ዛሬ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የመጀመሪያ የሆነውን ጠቅላላ ምርጫ ነው ያካሄዱ የሚገኙት እስክንድር አርባ ሰባት የፓርላማ እስክንድር እስቲ እንደው አዎ እስቲ የነበርክበትን አካባቢ እና መራጮች በስንት ሰዓት ወደ ምርጫ ጣቢያው ተገኙ ወደ አደባባይ ወይም ደግሞ ወደ የምርጫ ጣቢያዎቹ የሄዱት መራጮች ቁጥርስ ምን ይመስላል ድባቡን ንገረን እንግዲህ እኔ ከሌሊቱ አስራ አንድ ሰዓት ተኩል ጀምሮ ፒያሳ ጣይቱ ሆቴል አካባቢ በሚገኙ የምርጫ ጣቢያዎች አካባቢ ነው በተለይ የነበርኩት በዚያ አካባቢ ሲሆን መራጮች በጊዜ መጥተዋል። በዛ ሰዓት ጀምሮ መራጮች መምጣታቸውን ተመልክቻለሁ። ነገር ግን የምርጫ ጣቢያዎቹ ድምፅ ለመስጠት ገና ዝግጅት ያላጠናቀቁበት ሁኔታ እንደነበረ ተመልክቻለሁ። እዛ አካባቢ በነበሩ በተመለከትኳቸው አራት እና ሶስት የምርጫ ጣቢያዎች አስራ ሁለት ሰዓት ላይ መጀመር የነበረበት የድምፅ አሰጣጥ ስነስርዓት ሰላሳ ደቂቃ ወይም ከዛ በላይ ቆይት ዘግይቶ ነው እየተጀመረው። ነገር ግን ከዛ በኋላ የድምፅ አሰጣጡ እየተካሄደ ነበረ፣ መራጮችም ተሰልፈው ሲመርጡ ተመልክቻለሁ ሲሆን ይህ እንግዲህ አሁን የነገርኩሽ በጣይቱ ሆቴል አካባቢ የሚገኙ እነዚህ የምርጫ ጣቢያዎች በዋና ከተማው አዲስ አበባ ከሚገኙ አንድ ሺ ስምንት መቶ ሀያ አምስት የምርጫ ጣቢያዎች መካከል ናቸው። ከእነዚህ ጣቢያዎች እንግዲህ በአጠቃላይ ከአዲስ አበባ በድምሩ ሀያ ሶስት ሰዎች ወደ ፌዴራል ፓርላማ ወይም የህዝብ ተወካዮች ምክር ቤት ይገባሉ። እንደምታውቁት ለአዲስ አበባ ከተማ ምክር ቤት ደግሞ አንድ መቶ ሰላሳ ስምንት መቀመጫዎች አሉ። አብዛኛውን ወይም አብዛኛው ሲደመር አንድ ነው ያሸነፈ ፓርቲ ከተማዋን ያስተዳድራል። አዲስ አበባ ሲሆን በርካታ ፓርቲዎች እጩዎች ያቀረቡበት ከተማ ነው፣ በዚህ በአሁኑ ምርጫ ማለት ነው። ለምሳሌ ለህዝብ ተወካዮች ምክር ቤት ከሁለት መቶ ሀያ በላይ እጩዎች ቀርበዋል ሀያ ሦስት ሰው ነው እንግዲህ ከዚህ ውስጥ የሚመረጠው ለአዲስ አበባ ከተማ ምክር ቤት ደግሞ ከስምንት መቶ ስልሳ ዘጠኝ አካባቢ እጩዎች ቀርበዋል። አንድ መቶ ሰላሳ ስምንት ሰው ነው አዲስ አበባ ስኖርበታል ተብሎ ሊጠበቅ ነው። እስክንድር፣ እንግዲህ በጣም በብዙ ሁሉም ሪፖርተሮቻችን በየምርጫ ጣቢያዎች ስላሉ ነው የምቆርጠው ወይም መሀል ላይ የምገባው እና በተገኘህበት የምርጫ ጣቢያ ላይ ያነጋገርካቸው ሰዎች ያሉህን ባጭር ባጭሩ ንገረን። እንግዲህ በተገኘበት የምርጫ ጣቢያ ላይ ያነጋገርኳቸው ሰዎች ያሉኝ ቀደም ሲል መግቢያዊ ላይም እንደጠቀስኩት ሲሆን ምርጫው መካሄዱ በኢትዮጵያ ውስጥ ፋይዳ ይኖረዋል። ምክንያቱም አሁን ያሉትን ችግሮች ለመፍታት በህዝብ እየተመረጠ መንግስት፣ በህዝብ ቅቡልነት ያለው መንግስት እንዲመጣ ያስችላል ብለዋል። ካለፉት ምርጫዎች አንጻርም ሲታይ እንግዲህ የነበሩ ከፖለቲካ ፓርቲዎች ተሳትፎ ከዲሞክራሲያዊ ተቋማት ምርጫ ቦርድን ጨምሮ ካለው ሁኔታ አንጻር የተሻለ ሁኔታ እንደሚታያቸው ገልጸዋል። ነገር ግን በተለይ አሁን ምርጫው ዘግቶ መካሄዱ ላይ በሰዓቱ አለመጀመሩ ላይ ቅሬታቸውን የገለጹም አጋጥመውኛል እና የተለያዩ ሀሳቦችን ያንጸባረቁ መራጮች ናቸው እያነጋገርኩ። እሺ እስክንድር፣ እንግዲህ በጣም እናመሰግናለን። በፒያሳ ጣይት ሆቴል አካባቢ ያለውን ድባብ ነግረህናል። በኋላ ላይ ደግሞ ሰዓት ከበቃን መልሰን እናገኘሃለን። ለአሁኑ ግን መልካም ቀን እንደምን አመሸህ እንዳልኩት አይደለም፣ ምሰናበት መልካም ቀን ብዬ ነው። በምሽቱ ሶስት ሰዓት ደግሞ እንገናኛለን። እስክንድር እናመሰግናለን። ወደ ሌሎች የምርጫ ጣቢያዎች ቆየት ብለን እንመልሳችኋለን። አሁን ደግሞ ወደዚህ ወደ ስቱዲዮ እንመለሳለን። የአምስት ተጨማሪ የምርጫ ክልሎች ድምፅ መስጫ ጊዜ ተላለፈ በዛሬው ምርጫ ላይ ተጨማሪ አምስት የምርጫ ክልሎች ውስጥ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት አስታውቋል። ድምጽ የማይሰጥባቸው አምስቱ ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልል በሚገኙ መሆናቸውን ቦርዱ አመልክቷል። በእነዚህ ክልሎች ድምጽ የማይሰጥበትን ምክንያት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ትላንት ለጋዜጠኞች ያስረዱ ሲሆን በሶስቱ ሰማያዊ ሳጥኖች በህገወጥ መንገድ በመከፈታቸው፣ በአንዱ የአስፈጻሚዎች እጥረት በመ ና በሌላኛው ደግሞ አንድ የግልጩ ቅሬታ በማቅረባቸው መሆኑን አስታውቀዋል። ጋዜጣዊ መግለጫው ላይ የተገኘው ሪፖርተራችን ኬኔዲ አባተ ተከታዩን ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ አምስት የምርጫ ክልሎች ላይ ድምፅ እንዳይሰጥ መወሰኑን አስታውቋል። ከነዚህም ሶስቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምፅ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ በእነዚህ የምርጫ ክልሎች የድምፅ መስጠት ሂደቱ ወደ ጳጉሜ አንድ እንዲዛወር መወሰኑን ገልጸዋል። ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብልቦክሶች ተከፍተው ሰማያዊ ብልቦክሶቹ መከፈታቸው ብቻ አይደለም፣ ውስጣቸው ያለው ደግሞ የድምጽ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝተዋል። ስለዚህ ሶስቱ አስፈጻሚዎች ለፌዴራል ፖሊስ ደብዳቤ ጽፈናል፣ ምርመራ እንዲደረግ። የድምጽ መስጫ ወረቀቱን መክፈት በጣም በሕግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲትዌንሲ ላይ ምርጫ እናካሄድም፣ አንደኛው ማለት ነው። ተውለደሬ አንድና ሁለት በተመሳሳይ ብልቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ መስጫው ርቀት ላይ እገሌ እጩ አለ እገሌ እጩ የለም ፓርቲዎች ኮምፕሌንስ ስላደረጉ እዩ ተብለን ነው ተብሎ ተከፍቷል ስለዚህ ተወዳዳሪ አንድና ሁለት ነገ ድምፅ አይሰጥም ሰስፔንድድ ነው ሌሎች ነገ ድምፅ የማይሰጥባቸው ሁለት የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው በእነዚህ የምርጫ ክልሎች ድምፅ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ በሌላኛው ደግሞ በግል የሚወዳደሩ አንድ እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት ግንደበረት ኦሮሚያ ላይ ነገ አይሰጥም እሱንኳን ንብስ የማይሰጠው የአስፈጻሚዎች እጥረት ነበረ። የአስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስት አውጥቶ ለማስፈጸም ሊያስተማራ ሲል ስላገኘ ነው። ግን ደበረት ላይ ድምጽ አናሰጥም ማለት ነው። የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው። እሱ እንኳን ትና አንድ የግል እጩ ተወዳዳሪ በኮንስቲቲዌንሲው ላይ ተመዝግቤ ነበረ እና ይህንን ሰርተፍ ሰርተፍኬቴን ይዤ መጥቻለሁኝ ግን ባለቱ ላይ አልታይም ባወጣችሁት ዝርዝር ላይ ብሎ ጥያቄ አቅርቦ ነበር ስለዚህ እሱ መጣራት ስላለበት ነገ ላይ ወደ ቋግሚያ ከሚሻገሩት መካከል አንዱ ሆኗል ማለት ነው በተጨማሪም በመተማ በሲቄ አንድና ሲቄ ሁለት የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሚኒኬሽን ኃላፊ ሶሊያና አረጋግጠዋል ይሁንና በመተማ ሳጥኑ ከመከፈቱ ውጭ የድምፅ መስጫ ወረቀቶች ማሸጊያዎች ባለመከፈታቸው በሲቄ አንድና ሁለት ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመ ቀየር በህጋዊ መንገድ በመከፈታቸው ምክንያት የድምፅ መስጠት ሂደቱ እንደሚከናወን ተናግረዋል። ድምፅ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን አምስት የምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ ድምፅ አይሰጥም። የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበርም የጠቆሙት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ይሁንና ከዚህ ቀደም የተሰጣቸውን እድል ሳይጠቀሙ አንድ ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለው ብለዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ መወያየቱን የገለጹት ጠቅላይ ሚኒስትሩ መንግሥት ለሰላማዊና ዴሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን እናመሰግናለን ለዘገባው። ቆየት ብለን ደግሞ በቀጥታ ስርጭት ከሚገኝበት ምርጫ ጣቢያ መልሰን እናመጣዋለን። አሁን ወደ አምቦ ነው የምንወስዳችሁ። ናኮር መልካ በአምቦ ተገኝቶ የምርጫ ጣቢያዎች ቅኝቱን ይነግረናል። እንደምናደርግ ናኮር፣ በጠዋት ነው የምርጫ ጣቢያዎቹን ለማየት የተነሳኸው ድምጽህ ያስታውቃል። እስቲ የት ነው ያለኸው? የት አካባቢ ነው የተመለከትከው? የሁኔታውንም ንገረን። በጣም አመሰግናለሁ ጽዮን፣ እንደምናደራቸው አድማጮች በዛሬ ሁለት ከአስራ ሁለት ሰዓት ጀምሮ በተለያዩ አምቦ ከተማ ውስጥ በሚገኙ አካባቢዎች ቅኝት ለማድረግ ሙከራ ድርግ ያለው ከእነሱ መካከልም በዜሮ ሶስት እና ዜሮ አራት አንድ ላይ የሚመጡበት አንድ መቶ ሁለት መቶ አስር እንዲሁም አንድ ሁለት መቶ አስር ሴቶች ሁለት መቶ አርባ ሁለት ወንዶች በአጠቃላይ አራት መቶ ሀምሳ ሁለት መራጮች የተመዘገቡበትን የውት ሰልፍ ይታያል። ቀዝቃዛ ስለሆነ ሰዎች ጋቢያቸውን ሌላም የደረቡት ልብስ አለ። በቦታው ሳኒታይዘር የአፍና እጅ የአፍና ፍንጫ መሸፈኛም እንደዛው እንዲያደርጉ ሲደረግ ይታያል። በአካባቢዎቹ ማለት ነው የምርጫ ጣቢያዎቹ ላይ ተዘዋውሬ ማለት እንደሞከርኩኝ ሰዎች መርጠው ሲወጡም ከመምረጣቸውን በፊት አናግረናቸው ነበረ። ከነዛ መካከል ፀሐይ የምትባል በብሄርሶስ ና አራት የምትመርጥ መራጭ እናቷን ቀብራ ሁለት ሳምንት ሳያልፍ ከሀዘን ተነሳ መሳ መምረጧን ነው የተናገረችው። ይህንን የምታደርገው ለምንድን ነው ብዬ ጠይቄ ነበረ። በመለሰችው መልስ ለወደፊቱ ለወጣቶች የስራ አጥነት ሁኔታውን የሚያቃልል መንግስት መምረጥ ስለምፈልግ እዚህ ቦታ ላይ ተገኝቼ ድምፅ ልሰት ች ያለ ብላለች ማለት ነው። ሌላው እንዲሁ በዜሮ ሁለት አግኝቼ አናገርኳቸው አንድ መራጭ የኑሮ ውድነትንም የሚያሻሽል ያለውን የሰላም ውጥረት የሚቀርፍ መንግስት መምረጥ ነው የመጣውት ሲሉ ተናግረዋል። እዚ አካባቢ እንግዲህ አስራ አምስት የምርጫ ክልሎች አሉ። ከነዛ መካከል አንዱ ትናንትና ተሰርዟል። የብሔራዊ ምርጫ ቦርድ እንዳስታወቀው እንዳታወቀው የጉንደበረሱ ማለት ነው ይህንንም የምዕራብ ሸዋ የምርጫ ቦርድ አስተባባሪ አቶ ደረጀ አብኛ አረጋግጠውልኛል። በአሁኑ ሰዓት በአስራ አራቱ የምርጫ ክልሎች ነው ምርጫ እየተካሄደ ያለው ማለት ነው። በዚህም ወደ ሰባት መቶ ስልሳ ሺ የሚጠጉ መራጮች ተመዝግበው ምርጫውን በአሁኑ ሰዓት እየተካሄደ እንደሆነ ነው የምናየው። የጸጥታ ሁኔታ ናኮር ባየሁባቸው ናኮር የጸጥታ ሁኔታ ምን ይመስላል? እዛ አካባቢ ያለው የጸጥታ ሁኔታ አጠራ አድርገህ ንገረን እና ሰዓት ካለን ወደ ኋላ ላይ መልሰን እናመጣናለን። በጣም ጥሩ ሲሆን፣ አሁን ባለው ሁኔታ ትናንትና ወደ ዝደር ከተማ ወተን ለማየት ሙከራ አድርገናል። እዛ አካባቢ ያሉ ሰዎችንም አናግረናል አናዝረናል። በዱደበለ የጸጥታ ሁኔታ ጥሩ ነው። በወንጪም ወተን አይተናል፣ ባለፈው ቅዳሜ ማለት ነው። እዚ አካባቢ ያሉ ሰዎች እንዲሁ በሰላም ለመምረጥ እንደተዘጋጁ ነግረውን ነበረ። በዛሬ ጠዋት በአምቦ ከተማ ያለው እንቅስቃሴ ሰላማዊ ነው። ሰዎች በአስፓልት ላይ ብዙም አይታዩም። መራጮች ብቻ ናቸው ወደ እየተንቀሳቀሱ ያሉት። በአብዛኛው የባጃጅ ትራንስፖርት በመቆሙ ሰዎች በእግራቸው ነው እንቅስቃሴ የሚያደርጉት ማለት ነው። ከአምቦ ውጭ ያለውን የገጽታ ሁኔታ በምሽቱ የዜና ጥንቅራችን አጣርተን እሺ። ናኮር መልካ ከአምቦ ላደረስከን ዘገባ እናመሰግናለን። ሰዓት ከበቃን ወደ ኋላ ላይ ይዘን እንመለሳለን። መልካም ቀን ወደ ተከታዩ ዘገባችን እንውሰዳችሁ። የአፍሪካ ሕብረት ታዛቢዎች የዛሬውን ምርጫ ለመታዘብ ተሰማርተዋል። የምስራቅ አፍሪካ ተጠባባቂ ኃይል ስድስተኛውን ጠቅላላ ምርጫ የሚታዘቡ ሀያ ስምንት ታዛቢዎችን ወደ ተለያዩ የኢትዮጵያ አካባቢዎች እንደሚያሰማራ ከትላንት በስቲያ በሰጠው መግለጫ አስታውቋል። የተጠባባቂ ኃይሉ የምርጫ ታዛቢ ተልዕኮ ኃላፊ አምባሳደር አብዱላሂ ምርጫው የሚካሄደው በፈታኝ ወቅት መሆኑን ጠቁመው የተቋሙ ዓላማ በአባል ሀገሮች ውስጥ የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ እንዲካሄድ ድን ማገዝ ነው ብለዋል። ለቪኦኤ አስተያየታቸውን የሰጡት የታዛቢ ቡድን መሪ እስካሁን ባገኙት መረጃ መሰረት ምርጫው ሰላማዊ ሆኖ እንደሚጠናቀቅ ያላቸውን እምነት ገልጸዋል። ኬኔዲ አባተነው አምባሳደር አብዱላሂን አዲስ አበባ ላይ ያነጋገራቸው ተከታዩን ዘገባ ያሰማናል። የኢትዮጵያን ጠቅላላ ምርጫ ለመታዘብ ከምርጫ ቦርድ ፈቃድ አግኝተው ወደ ኢትዮጵያ የታዛቢ ቡድን ከላኩ ዓለም አቀፍ ታዛቢዎች መካከል የምስራቅ አፍሪካ ተጠባባቂ ኃይል አንዱ ነው። ተቋሙ በአባልነት ካቀፋቸው የተለያዩ ሀገራት የተውጣጡ 28 የምርጫ ታዛቢ ተልእኮ አባላት ምርጫውን ለመታዘብ ወደ ተለያዩ የኢትዮጵያ አካባቢዎች በዛሬው እለት ተሰማርተዋል። ታዛቢዎቹ ከዚህ ቀደም ምርጫ በመታዘብ ልምድ ያላቸው ስለመሆናቸው የተልእኮው ኃላፊ አምባሳደር አብዱላ Our observers are very well experienced, and I hope uh, they will do a, a good job. They are uh, from uh, eight ESF uh, member states, mm, namely uh, Djibouti, Somalia, uh, Kenya, Comoros, Seychelles, uh, Uganda, Kenya, Rwanda. You see. ቲም ታዛቢዎቻችን በጣም ልምድ ያላቸው ናቸው። ጥሩ ስራ እንደሚሰሩ ተስፋ አድርጋለሁ። ከስምንት የተቋሙ አባል ሀገራት ማለትም ከጅቡቲ፣ ሶማሊያ፣ ኬንያ፣ ኮሞሮስ፣ ሲሼልስ፣ ኡጋንዳ፣ ሩዋንዳና ቡሩንዲ የተውጣጡ ናቸው። ጠንካራ ቡድን እንደሆነ እናስባለን። የታዛቢ ቡድኑ በአምስት ክልሎችና በሁለት የከተማ መስተዳድሮች ተሰማርቶ ተልእኮውን እንደሚፈጽም የተናገሩት አምባሳደር አብዱላሂ እነዚህም ኦሮሚያ፣ አማራ፣ አፋር፣ ሲዳማ፣ የደቡብ ብሔር ብሔረሰቦች፣ ድሬዳዋና አዲስ አበባ ስለመሆናቸው ጠቅሰዋል። ኃላፊው ለቪኦኤ በሰጡት ቃለ መጠይቅ ምርጫው በኢትዮጵያ የሚካሄደው በፈታኝ ወቅት መሆኑን በመጠቆም የተቋሙ ዓላማ ኢትዮጵያን ጨምሮ በአባል ሀገራት የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ this is uh, maybe the elections taking place uh, in a challenging uh, environment mm -hmm. and uh, we will take this into consideration. Uh, overall objective of our mission is to support the, the democratic uh, process in member states. and uh, here to promote credible and transparent elections because we believe that uh, fair and uh, free elections uh, are very important for peace, uh, good governance and uh, stability. ይህ ምናልባትም በፈታኝ ሁኔታ ውስጥ የሚካሄድ ምርጫ ነው እኛም ይሄንን ከግምት ውስጥ እናስገባለን። የትልኳችን አጠቃላይ ዓላማ በአባል አገራት ያለውን የዲሞክራሲ ሂደት መደገፍ ነው። እዚህ ደግሞ ተአማኒና ግልጽ ምርጫ እንዲካሄድ ማገዝ ነው። ምክንያቱም ፍትሐዊና ነፃ ምርጫ ለሰላም፣ ለመልካም አስተዳደርና ለአካባቢው መረጋጋት ጠቃሚ መሆኑን እናምናለን። ተቋሙ ከምርጫ ቦርድና ከአፍሪካ ህብረት ጋር ተቀራርቦ እንደሚሰራም የገለጹት የተልእኮው ኃላፊ በእርሳቸው የሚመሩት ታዛቢዎች ስራቸውን በአፍሪካ ህብረት የምርጫ ታዛቢዎች መመሪያ መሰረት እንደሚያከናውኑና ና ይህን የሚጥሱ የተልእኮው አባላት እርምጃ እንደሚወሰድባቸውም ነው የተናገሩት። ከታዛቢ ቡድኑ አባላት መካከል ለቪኦኤ አስተያየታቸውን የሰጡት ኡጋንዳዊቷ አና ከቲባና የሲሸልሱ አንዲ ብሪሶል ከዚህ ቀደም በተለያዩ ሀገራት ምርጫ መታዘባቸውን ገልጸው በኢትዮጵያ ስለሚካሄደው ምርጫ ከተለያዩ አካላት እስካሁን ባገኙት መረጃ መሰረት ምርጫው ሰላማዊ ሆኖ እንደሚጠናቀቅ ያላቸውን እምነት ተናግረዋል። so እስካሁን ከሌሎች እዚህ አፍሪካ ህብረት ታዛቢዎች ባገኘነው መረጃ የጸጥታው ሁኔታ ጥሩ ነው። ሰላማዊ እንደሚሆን እንጠብቃለን። ኢትዮጵያውያን ጥሩና ሰላማዊ ምርጫ እንዲያደርጉ እመኛለሁ። ካሰባሰብነው መረጃ አንጻር ሁከት ይኖራል ብለን አንጠብቅም። ምርጫው በመልካም ሂደት እንደሚከናወን አስባለሁ። የምስራቅ አፍሪካ ተጠባባቂ ኃይል ከዚህ ቀደም በኮሞሮስ በሲሸልስ እና በኡጋንዳ ምርጫ መታዘቡ የተገለጸ ሲሆን ይህን ተግባር በማከናወን ለተቋሙ ኢትዮጵያ አራተኛ ሀገር ነች። አስር አባል ሀገራት ያሉት ተቋሙ የሰየማቸው 28 ታዛቢዎች በዛሬው ዕለት ወደ ተመደቡበት ስፍራ ያቀኑ ሲሆን የትዝብታቸው ቅድመ ሪፖርትም ምርጫው በተካሄደ ማግስት ሰኔ 15 ይፋ እንደሚደረግ ተገልጿል። ከምስራቅ አፍሪካ ተጠባባቂ ኃይል በተጨማሪ ከአፍሪካ ህብረት ከሁለት ሁለት የዩኤስ አሜሪካ ተቋማትና ከሌሎችም የውጭ አካላት ምርጫውን ለመታዘብ ፈቃድ ያገኙ 120 ዓለም አቀፍ ታዛቢዎች ባጅ እንደተሰጣቸው ምርጫ ቦርድ በትናንትናው ዕለት ይፋ አድርጓል። የአውሮፓ ሕብረት የምርጫ ታዛቢ ቡድን መላክ ባለመቻሉ መጸጸቱን ከትናንት በስቲያ ሰኔ 11 አመሻሽ ላይ ባወጣው መግለጫ ማስታወቁ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባትን እናመሰግናለን። አድማጮች፣ አሁን ከአዲስ አበባ በቀጥታ ወደ ባህር ዳር ነው የምንወስዳችሁ። የባህር ዳር ዘጋቢያችን አስቴር ምስጋናው መስመር ላይ ያለች። አስቴር እንደምናደርሽ እንደምናደርሽ? እስቲ አስቴር እንደው በቀጥታ ስለተመለከትሽው የምርጫ ሁኔታ የድምፅ አሰጣጥ ሁኔታ ግለጭልን። የት ነው ያለሽው? ምን ያህል የምርጫ ጣቢያዎችን ለመመልከት ቻልሽ? ድባቡስ ምን ይመስላል? አመሰግናለሁ ሲሆን እንግዲህ ዛሬ በባህር ዳር ከተማ እኔ የሚገኘው ባህር ዳር ከተማ ነው። ያው እንግዲህ የባህር ዳር ከተማ ህዝብ ይመራኛል፣ ይወክለኛል የሚለውን ፓርቲ እየመረጠ ይገኛል። እንግዲህ በጠዋቱ መንቀሳቀስ የጀመርኩት ከጠዋቱ አስራ ሁለት ሰዓት ጀምሮ ነው። በተዘዋወርኩባቸው ጣቢያዎች የምርጫ ጣቢያዎች በሙሉ አንድ የታዘብኩት ነገር ዘግይቶ ነው የተጀመረው፣ አብዛኛዎቹ ላይ ዘግይቶ ነው የተጀመረው ብዙ አብዛኛው ህብረተሰብ ግን ከምርጫ ከተጠቀሰው ሰዓት በፊት ነው ቀድሞ የመጣው። አብዛኛዎቹ ለአስራ ሁለት ሰዓት ሩብ ጉዳይ፣ ሀያ ጉዳይ ሲል ነው የመጣን ብለው እየጠበቁ ነው ያሉት። የምርጫ አስተባባሪዎቹን እና ታዛቢዎቹን ለምንድን ነው የዘገየው የሚለሳ የተንስች የላቸው ነበር። አንዳንድ በቃ ትንንሽ የሆኑ ቴክኒካል የሆኑ ስህተቶች ስላሉ ነው ትራንስፖርት በትራንስፖርት መጓተት ምክንያት ነው ልንዘገኝ የቻልነው እያሉ ነው። ባየው በምርጫው የሚሳተፉ ሰዎች እንግዲህ በንቃት ነው እየተሳተፉ ያዩኋቸው ያነጋገርኳቸውም አሉ። እንደውም አንድ እናት ከሀዘናቸው ተነስተው ነው በሰባዎቹ የእድሜ ክልል ላይ የሚገኙ አንድ እናት ነው ሳናግራቸው። ያው ከሀዘን የተነስቼ የመጣሁት ይመራኛል ይወክለኛል የሚለውን መሪ ለመምረጥ ነው ተነስቼ የመጣሁት ነው ያሉት። ከዛ ውጭ የተለያዩ ሰዎች እንዲሁ በንቃት እየተሳተፉ ነው ያየሁ ቻቸውን ልጆቻቸውን አዝለው እያስለቀሱ ወረፋ የሚጠብቁ እናቶችንም ተመልክቻለሁ። አስቴር እንግዲህ ዘግይቶ እንደተጀመረ ገልጸሽልናል። በአብዛኛው ቦታው ከተጀመረ በኋላ ግን የድምፅ አሰጣጡ ሂደት ምን ይመስላል? ፍጥነት አለው ሰዎች ድምፅ እየሰጡ ይወጣሉ ቶሎ ቶሎ ምንድን ነው የታዘብሽው? አዎ አይ ፍጥነ ከተጀመረ በኋላ አሁን ከአንድ ሰዓት በኋላ የጀመረ አንድ ጣቢያ ላይ ነበርኩኝ እና ልክ እንደጀመረ፣ ግን ከዛ በኋላ ያለው ፍጥነት ጥሩ ነው። በቃ መናበቦች አሉ። በአስተባባሪዎች፣ በታዛቢው በአስተባባሪዎች መካከል መናበብ አለ። የጸጥታ እነዚህ ፍተሻም አለ እና ፍተሻውም ሁሉም ነገር ፍቅነታል። የመራጮች ቁጥር ምን ይመስላል? ብዛት በብዛት እንግዲህ ከኢትዮጵያ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽሕፈት ቤት ከሰሞኑ ካገኘሁት ተሰልፈው የተመለከትሽውን ማለት ነው አስቴር፣ ተሰልፈው በአይንሽ የተመለከትሽውን በጣም በርካታ ቁጥር ያለው በተለይ በጠዋቱ ብዙ ይባላል አልነበር ያው መጠነኛ ነበር፣ ግን ከዛ በኋላ ቁጥሩ እየጨመረን ያለው አሁን በተንቀሳቀስኩባቸው አካባቢዎች በጣም ረዣዥም ሰልፎች እያየሁ ነው። እሺ፣ በጣም እናመሰግናለን አስቴር። እንግዲህ ሰዓት ካለን ወደ ኋላ ላይ እንመለሳለን፣ አሊያም ደግሞ ከምሽቱ ሶስት ሰዓት በሚኖረን ክፍለ ጊዜ ተመልሰን እናገኝሻለን። መልካም ቀን። የባህር ዳር ዘጋቢያችን አስቴር ምስጋናውን አመስግነን፣ አሁን ወደ መቀሌ ነው የምናወስዳችሁ። እንግዲህ አድማጮች ከ547 የሕዝብ ተወካዮች ምክር ቤት መቀመጫ በዛሬው እለት ድምጽ የሚሰጥባቸው 475 ናቸው። 69ኙ በተለያየ ምክንያት ለሚቀጥለው ሳምንት የተዛወሩና ምርጫ የማይካሄድባቸው ናቸው። ከዚህ ውስጥ አንዱ ትግራይ ክልል ነው። ነገር ግን በትግራይ ክልል የሚገኙ ነዋሪዎች አስተያየታቸውን እንዲሰጡን ወደ ሙልጌታ ወደ ዘጋቢያችን ነው የምንወስዳችሁ። ሙልጌታ መስመር ላይ አለ እም አመሰግናለሁ። እንደገለጹ ሙልጌታ እንደምናደርግ አለው አለው እስቲ መቀሌ ነው የምትገኘው። ያነጋገርካቸው ሰዎች በኢትዮጵያ ስለሚካሄደው ስድስተኛው ሀገራዊ ምርጫ የሰጡ አስተያየት ንገረን። አመሰግናለሁ። ሲሆን መጀመሪያ መግቢያ ላይ እንደገለጽ በኢትዮጵያ ስድስተኛ ሀገራዊ ምርጫ እየተካሄደ ነው የሚገኘው። በትግራይ ክልል ግን እየተካሄደ አይደለም፣ በጦርነቱ ምክንያት እንደሆነ ነው የተገለጸው። በዛሬ ሁለት ጠዋት ሰኔ አስራ አራት በመቀለ ከተማ ስለ ምርጫው ከሰዎች አስተያየት ለማግኘት ብዙ ሞክራለሁ፣ ግን ብዙ ሰዎች ፈቃደኛና ፍላጎት ፈቃደኛ ሊሆኑ አልቻሉም። ፍላጎትን እንደሌላቸው ሲገልጹልኝ ነበር። ስለ ምርጫው ለማውራት ፈቃደኛ ሆኖ ያገኘኋቸው አቶ አፎርቲ ነጋሽ የተባሉ የከተማዋ ነዋሪ በትግራይ ክልል ስለ ምርጫው ማውራት ስሜት አይሰጠም፣ እንዲሁም ቅንጦት ነው ብለን ነው የምናስበው የሚለው ምላሽ ሰጡ። በትግራይ ክልል በአሁኑ ጊዜ የጥይት ድምፅ የማንሰማበት የሰላም ምሳት የሚነፍስበት ሁኔታ እንዲፈጠርልን ነው የምንፈልገው የሚል አስተያየት ሰጥቷል። ይህ ባልሆነበት ጊዜ ምርጫ ማካሄድ ሆነ ስለ ምርጫ ማውራትን ለእኛ ቅንጦት ነው ብለው ነው አቶ አፈወርቂ የተናገሩት። ይህ ምርጫ በኢትዮጵያ በሁሉም አካባቢ እየተካሄደ ስላልሆነም የመላው የኢትዮጵያ ነው ለማለት ይቀዳል ሲሉ ነው የገለጹት። በሶስት ክልሎች እየተካሄደ አይደለም፣ እንዲሁም በተለያዩ አካባቢዎች ምርጫው የማይካሄድበት አለ። ይህ ደግሞ የሁሉም የኢትዮጵያ ነው ማለት አይቻልም የሚል አስተያየት ነው የነገሩን። ሌላ የፖለቲካ ፓርቲ አመራር የሆኑት በምርጫው እየተሳተፉ ያልሆነ የአረና የዲሞክራሲና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ አስራ ነበር በምርጫው አስመልክቶም በአሁኑ ጊዜ በአቶ አምዶም እንደገለጹ ስብ ፓርቲያቸው ምርጫው ህጋዊ ነው ብለው እንደማያምን ነው የገለጹት። መጀመሪያም በኢትዮጵያ ምርጫው ሲራዘም የአንድነት መንግስት መመስረት አለበት ብሎ ያምን እንደነበር ነው የገለጹት። የአንድነት መንግስት በመመስረት ደግሞ ምርጫውን ማዘጋጀት የሚችል መንግስት መመስረት አለበት ብሎ እንደሚያምን እንደነበርና ፓርቲያቸውም መግለጫ አውጥቶ ነበር በዚህ ጉዳይ ነው የገለጡት። መጀመሪያ በኢትዮጵያ ምርጫው ሲራዘም ይህንን አስተያየት ሰጥተን ነበር። አሁንም ደግሞ እንደመድረክም ይህንን አስተያየት ነበረን ብለው ነው የገለጡት። መድረክ ወስለው ከትግራይ ክልል ውጭ ይሰማል። አዎ ይሰማል። ሙልጌታ ጌታ የያዝና ሰአቶች ለዘጋቢዎቻቸውን የያዝናቸው ሰዓቶች እየተጠናቀቁ ስለሆነ በሀያ ሰከንድ አጠቃልልን። እሺ። በዋናነት በትግራይ ላይ ያለውን ጦርነት በአሁኑ ጊዜ አለና ይህንን ደግሞ በሳቸ አገላለጽ ወረራና የዘር ፍጅት ብለው ነው የገለጹ። ሰአቱ አንዱም ይህንን እየተካሄደ ባለበት ምርጫው በአዲስ አበባ ከዚህ በፊት እንሳተፍ ነበር ለዚህ እውቅና መስጠት ነውና አንሳተፍም ብለን ወስንን ነው ያልተሳተፍ ነው ብለዋል። በበቃል ከተማ ተዘዋውሬ ያየሁት ሂደቶች ታጥለዋል። የንግድ ተቋማት አገልግሎት ሰጪዎች፣ ባንኮችም ተከፍተው ነበር። እንዲሁም የታክሲ አገልግሎት መኪናዎችም ሲንቀሳቀሱ አይቻለሁ። እናመሰግናለን ሙልጌታ አጽበሀ ሙልጌታ ጽምሀን እናመሰግናለን። አሁን ደግሞ አዲስ አበባ ወደምትገኘው ሄዘር መርዶክ ስልክ ደውለን ነግበር ትዝታ በላቸው ናት ያነጋገረቻት። በስልክ ትዝታ ስቱዲዮ ነው የምትገኘው። እስቲ ያነጋገርሻትን ለአድማጮቻችን ግለጭልን። እሺ ጽዮን፣ ሄዘር ያለችው ቦሌ አራብሳ አካባቢ ነው እኔም እንዳንችው የት ነው ያለሽው ድባቡስ ምን ይመስላል ብዬ ነበር የጠየኳትና ስትነግረኝ፣ ጧት በአስራ ሁለት ሰዓት ገደማ ነው የደረሰችው። ስትደርስ እዛ ምርጫ ጣቢያ ወደ አንድ መቶ የሚሆኑ ሰዎች ተሰልፈው ተራ ሲጠባበቁ እንዳየች፣ ወዲያው የምርጫ ጣቢያው ተከፈተ። ሌላ ደግሞ መቶ የሚሆኑ መጥተው እንደተሰለፉ ነው የገለጸችልን። ምርጫው የሚካሄድበት ቦታ ድንኳን ተጥሎ እንደሚገኝ፣ ድንኳን ውስጥ ሰው ድምፁን እንዴት እንደሚሰጥ የሚያስረዱ ሰዎች እንዳሉ፣ ለፈለጉት ተመራጮች ድምፃቸውን መስጠት እንደሚችሉም እንደሚመክሯቸው ነው የገለጸችው። የምርጫ ታዛቢዎችም እንዳሉና እሷም ከገዢው ፓርቲ ከተቃዋሚዎችም ከሲቪል ማህበረሰብም የተወከሉ ታዛቢዎችን እንዳነጋገረች ገልጻለች። ሆኖም በዚህ በቦሌ አራብሳ ምርጫ ጣቢያ የውጭ ሀገር ታዛቢዎች እንዳላየች ነው የተናገረችው። ቀጥዬ የጠየቅኳት መራጮችን የማነጋገር እድል ነበረሽ ወይ የሚል ነው። የምትለውን እንስማ። ይህ እንግዲህ ቀደም ሲል የገለጸችው ነው። ስትደርስ ወደ መቶ ያህል ሰዎች እንደነበሩ የገለጸችበት ነው። ወደሚቀጥለው እንሂድ። መራጮችን የማነጋገር እድል ነበረሽ ወይ? ወደሚለው ወደ ሁለተኛው አዎ አነጋግር ያለው ነው ያለችው። የምርጫው መንፈስ እንደ ክብረ በዓል አይነት ነው። ሰዎች ደስ እያላቸው ነው የሚመርጡት መንግስት ሲናገር እንደነበረው ለመጀመሪያ ጊዜ በነጻና ፍትሐዊ ምርጫ እየተሳተፉ መሆኑን ይናገራሉ። በጣም ከፍተኛ ቁጥር ያለው ሕዝብ ለምርጫ ይወጣል ብለው ነግረውኛል። መራጮችም ታዛቢዎችም ይህ ምርጫ ያለምንም ችግር እንደሚጠናቀቅ ነው የነገሩኝ ነው የምትለው። በመጨረሻም ምርጫውን የሚቃወም ሰውስ አላገኘሽም ወይ ነው ያልኳት። መልሷን እንስማ። አዎ ብላለች ሄዘር። እንዲያውም አንድ ለፓርላማ የሚወዳደሩ ግለሰብ ይህ ምርጫ ነጻና ፍትሐዊ ነው ብሎ ከአሁኑ መደሰት አይቻልም በማናቸውም ጊዜና ሁኔታ ይህ ሊደናቀፍና ሊደፈርስ ይችላል ማለታቸውን ትጠቅሳለች። በተለይ ደግሞ ትግራይ ውስጥ ስለ ሰብአዊ ቀሱ ስትዘግብ ብዙ ሰዎችን በዚያ አካባቢ እንዳነጋገረች ገልጻልኛለች። የኢትዮጵያ ምርጫ ስለ ኢትዮጵያ ምርጫ መነጋገር እንዳልቻሉ መነጋገርም እንዳይ የማይፈልጉና ብዙዎች የራሳቸውን የክልላቸውን ምርጫ ባለፈው ዓመት እንዳከናወኑ መሪዎቻቸውንም እንደመረጡ መሪዎቻቸውም አሁን በጦርነት ላይ እንደሚገኙና ስለዚህ ስለ ዛሬው ምርጫ አያገባንም እንዳሏትም ቀደም ሲል ሙሉጌታ ሁሉ እንደገለጸው ይህንን እንደነገሯት ገልጻለች። ሄደር ትዝታ፣ እንግዲህ እናመሰግናለን። ቀደም ብለሽ አነጋግረሽ፣ እንደዚህ አጠናቅረሽ፣ እዚህ ስቱዲዮ ለአድማጮቻችን ስላካፈልሽ በአድማጮቻችን ስም እናመሰግናለን። ከ ከአዲስ አበባ በቀጥታ ወደ ደብረ ብርሃን ነው የምንወስዳችሁ። በደብረ ብርሃን የሚገኘው እዚህ የዋሽንግተን ዘጋቢያችን ይህንን ምርጫ ለመዘገብ እዛ ተጉዟል። የተመለከተውን ያየውን ይነግረናል። ደረጀ ደስታ መስመር ላይ ይገኛል። እንደምናደርግ ደረጀ እንደምን አለሽ? ሲሆን ደብረ ብርሃን እስቲ በቀጥታ ወደ ደብረ ብርሃን ወደ ተመለከትከው እንውሰድህ። በቀጥታ ካየኸው አካፍለን። በደብረ ብርሃን ምን ተመለከትክ? ምን ይመስላል የምርጫ ጣቢያው ሁኔታ? እንግዲህ በዚህ በደብረ ብርሃን ከማለዳው አስራ ሁለት ሰዓት ጀምሮ ሕዝቡ ወደ ምርጫ ቦታዎች አንድ ሁለት ቀበሌዎችን ነው የተመለከትኩት። እንደሚታወቀው ደብረ ብርሃን ላይ ስድስት የተለያዩ የፖለቲካ ፓርቲዎች ናቸው የሚወዳደሩት እና እነዚህም ለመምረጥ ከጠዋቱ ማለዳው አስራ ሁለት ሰዓት ጀምሮ ነዋሪዎች ወደ ቦታዎች ሲገፉ ተመልክቻለሁኝ። ብዙ በጣም በጣም ረጅም ሰልፍ ነበረ። የደረስኩት መጀመሪያ ደብረ ብርሃን ከተማ ቀበሌ ሶስት በሚገኘው የምርጫ ጣቢያ ነበር። ሰልፉ ከቀበሌው ጽሕፈት ቤት ቢያንስ ወደ ስምንት መቶ ሜትር ያህል ወደ ላይ ርቆ ይገኝ ነበር። ውስጥ ከገባ በኋላ ደግሞ እንደገና ሰዎች ድንኳን ውስጥ ተቀምጠው ሌላ ወረፋ ይጠብቁ ነበር። ከዛም በኋላ ወደ ምርጫው መስጫ ድምፅ መስጫው አካባቢ እንዳየሁት ብዙ ሰዎች አስተውያለሁ። ደረጃ ያነጋገርካቸው ሰዎች ሌባምስ አካባቢ ነው ያነጋገርካቸው ስላሉ ሰዎች እንዳሉ ነግረህናል። ለአቀናባሪያችንም እየነገረን ነውና፣ ሰዓትህ እንዳያልቅ እስቲ ወደ አነጋገርካቸው ሰዎች እንለፍ። እሺ፣ እሺ። የት ቀበሌ ነዋሪ ነው ስንት ሰዓት ነው የመጡት ለመምረጥ ለምን በዛ ሰዓት የተነሱት እንግዲህ አሁን ስንት ሰዓት ነው አስራ አንድ ሰዓት መጥተው እስካሁን እዚህ ቆይተው ተሰልፈው ነው መርጠው የወጡት ማለት ነው የሚፈልጉትን መርጠዋል የራሴን እድል ተጠቅሜበታለሁ እንዴት ወሰኑ ለመምረጥ የሚፈልጉትን ሰው መመዘኛዋ ምንድን ነበር መመዘኛ የራሴን ያየሁትን ይሆነኛል የምለውን መርጫ መርጫለሁ ችግር ነበረበት በምርጫ ሂደቱ ላይ ምንም ችግር የለብኝ ምክንያቱም መመሪያ ሰጥተውናል ትምህርት ሰጥተውናል በቃ ደረጀ እስቲ ወደ አንተ ልምጣ ልመልስህ እሺ፣ ሌላው እንግዲህ የተለያዩ ነዋሪዎችን አነጋግሬ ያለሁ ግን ጊዜው ስለሌለን ሌላ ያነጋገርኳቸው አቶ ሀያ ለሚካኤል ምርጫ ታዛቢ ናቸው፣ ተዘዋዋሪ ታዛቢ ናቸው። እስካሁን ከአስራ አምስት እስከ ሀያ ጣቢያዎችን ዞረው እንደሚታዘቡ ነግረውኛል። አሁን እዚህ እስካሁን የታዘቡትን ምን እንዳዩ ምን እንደተመለከቱ አነጋግሬያቸው ነበረ። ናንስ ናቸው ተዘዋዋሪ ታዛቢ ስለሆንኩ ተቀማጭ ስላልሆንኩ በከተማ ባሉ ዙሪያ ምርጫ ጣቢያዎች እንታዘባለን። ስንት ምርጫ ጣቢያዎች ነው የሚሄዱት? እንግዲህ ዛሬ እንደ እንትኔ እንደምችለው ኦልሞስት ከ15 ምርጫ ጣቢያዎች አካባቢ እስከ ምሽት ድረስ የድምፅ መስጠት ሂደቱ ስለሚከናወን እስከሚለክበን ድረስ የመታዘብ ስለሆነ አጠቃላይ ሁኔታዎችን ለመታዘብ 15 እስከ 20 የሚገኝ ጣቢያዎችን ማየት እንችላለን። ምን ያህል ምርጫ ጣቢያዎች አሉ ከተማ ውስጥ? እኛ የተሰጠን መረጃ ስልሳ ሁለት ምርጫ ጣቢያ አለ ነው የተወሰነ የዙሪያ ገጠሮችም አሉ። አብዛኞቹ ምርጫ ጣቢያዎች ግን እዚህ እንደምናያቸው ቀበሌዎች ውስጥ ያሉት መኖሪያ ሰፈር ውስጥ ነው ያሉት። ስለዚህ ወደ ስልሳ ሁለት ምርጫ ጣቢያ አለው ከተማው። የምርጫ ክልል ምንድን ነው መመዘኛው እርስዎ የተመረጡበት ታዛቢነት? እኔ የሲቪክ አሶሲሽን አባል ነኝ። የፌዴሬሽናችን አባል ስለሆንኩኝ አስተባባሪ ሁኝም የተዘዋሪ በርከት ያሉ ወጣቶችን ስላሰማራን በክላችን ለታዛቢነት፣ ስለዚህ እኔም የዛ አባል በመሆኔ ነው የተመረጥኩት። እስካሁን ያለው የምርጫ ሂደት ምን ይመስላል? እስካሁን ባለው ሁኔታ ከትናንትና ጀምሮ የጣቢያዎች ዝግጅት እያየን ነበረ። ዛሬ ደግሞ ድምጽ መስጠቱ ከጀመረበት ከ1 ሰዓት ጀምሮ ሰው በነቂስ ወጥቶ ባየናቸው እስካሁን ኔ አንድ አምስት ጣቢያዎችን አይቻለሁ። ቀበሌ ማዕከል ጋ ስለሆኑ ሁሉም እና እንደምናየው ረጃጅም የሰው ሰልፎች ያሉ ሰው ከአስፈጻሚዎች እኩል ሌሊት ጀምሮ ነው የመጣው። አስራ አንድ አስራ ሰባት ተኩል ጀምሮ ነው የመጣው እና እስካሁን ባለው ሂደት ሰላማዊ ነው። ምንም ያወቅ ነገር የለም። በተጨማሪም ህዝቡም ዴሞክራሲያዊ መብትን ለመጠቀም ፍላጎት እንዳለው ያሳያል። እኛ ወደ ጣቢያዎች ስንገባ የምንታዘበው የጣቢያዎችን የስራ አጀማመር ጣቢያዎቹ ሁሉንም የጣቢያ ዝግጅት በቅደም ተከተሉ መሰረት እና በመመሪያው መሰረት ምርጫ ውርድ ባዘጋጀው አዘጋጅተዋል ወይ መራጩ ድምፁን ሲሰጥ ሚስጥራዊ በሆነ መንገድ የሚሰጥበት ሁኔታ ተዘጋጅቷል ወይ? እንዲሁም ደግሞ የፖለቲካ ፓርቲዎች ወኪሎች አሉ፣ ታዛቢዎች፣ ተወዳዳሪዎች ታዛቢዎች አሉ። እነሱ ስለመኖራቸው እና ምርጫ አስፈጻሚዎች በአግባቡ ሰውን አሰልፈው። ደረጀ፣ ሌላ ቀጥሎ ያነጋገርከው ማንን ነው? እንግዲህ ይሄ ምርጫ እንደምታውቂው ሲሆን በአብዛኛው ስለ ሰላም ነው የሚነገረው እና የሰላም የጸጥታ ሁኔታ እንዴት እንደነበረ አስተያየት እንዲሰጡን በየአማራ ሚሊሻ ሶስተኛ ሻምበል አዛዥ የሆኑት ሸዋንግዛውን ነበረ ያነጋገርኳቸው። እሳቸው ስለ ጸጥታው ያሉኝን እስቲ የምስማ የጸጥታ ኃይል ነኝ። በጸጥታው ዙሪያ በተመለከተ ከተማችን ከሌላ አካባቢዎች እንዲሁም በተሻለ ሁኔታ ነው ያለው። ምንም አይነት የጸጥታ ችግር የለም። በምርጫ ጣቢያው የተወሰነ ከምርጫ ጣቢያው ክልል ውጭ ሆነን ሌላ ሰላም እሚያደፈርሱ ካሉ እነሱን እየጠበቅን ነው የምንገኘው። እስካሁን እንግዲህ አስራ ሁለት ሰዓት ያው ተጀምሯል ምርጫ ጣቢያው እኛ እየጠበቅን ነበር ምርጫ ጣቢያውን ከዛ ህዝቡ ተሰልፎ ምርጫ ሊጀምር ሲል ከምርጫ ጣቢያው ወጥተን አሁን ያው ሰላሙን ለማስከበር ስምሪት ላይ ነው ያለ ነው። ስንት ሰዓት ነው የደረሱት ምርጫ ቦታ? እኛ ምርጫ ጣቢያ የደረስነው ለሊቱ ነው ያደርነው፣ ያው ቁሳቁሶችን በመጠበቅ ማለት ነው። ከዛ ውጭ ልክ ምርጫ ሲጀመር ነው የወጣነው፣ ህግና ደንቡ በሚፈቅደው መንገድ ማለት ነው። እና አሁን ምርጫው ኦረዲ ተጀምሯል። አሁን እኛ ሌላ ችግር ፈጣሪ ካለ ለመከላከል ያው ተዘጋጅተን ነው ያለን። እስካሁን የገጠመው ምንም ችግር የለም። ምንም ችግር የለም እስካሁን የገጠመው። በጣም አመሰግናለሁ ደረጀ። እንግዲህ አንተንም እናመሰግናለን። ሰዓታችን እየተጠናቀቀ ስለሆነ ነው ከምሽቱ ሶስት ሰዓት በዘገባህ እንመለሳለን። ለአሁኑ መልካም ቀን። አድማጮች በቀጥታ ከደብረ ብርሃን ወደ ሀዋሳ ነው የምንወስዳችሁ። ዮናታን ዘብዲዎስ በዚያ ይገኛል። እንደምናደርክ ዮናታን፣ ከድሬዳዋ ወደ ድሬዳዋ ነው የምናልፈው። የሀዋሳው ዘጋቢያችንም መስመር ላይ እንዳለ ይቆየናል። አዲስ እንደምናደርክ ድሬዳዋ፣ ምን ይመስላል የምርጫ ሁኔታ? እስቲ አጠር አድርገህ ግለጽልን። ኮሚሽኖች አመሰግናለሁ። ድሬዳዋ ተዋት አስራ አንድ ሰዓት ተኩል ነው ከዚህ ምርጫ ጣላ ላይ የተገኘው። በዛ ሰዓት ሙሉ አዳራሽ ሙሉ ሰዎች ዝግጅ ሆነው እየጠበቁ ነበረ። አስራ ሁለት ሰዓት ከአስር ሲሆን ምርጫ ታዛቢዎች አሉ ከአፍሪካ ህብረት የመጡ አሉ የፖለቲካ ፓርቲዎች እና የሲቪክ ማህበራት ታዛቢዎች ባሉበት በዛ ሁኔታ ነው ምርጫ የተጀመረው። ከዚህ ከዚራ ውጭ ወደ ጎሮና ሳቢያንም አካባቢ እንደዚህ ተንቀሳቀሻ አይቼ ነበረ። በጣም ረጃዥም ሰልፎች በርካታ ሰዎች በልቃ ሲሳተፉበት ሰልፎ ነው ያገኘሁት። የምርጫ ጣቢያዎቹ ሲከፈቱ ያጋጠሙ ችግሮች፣ የጸጥታ ሁኔታው ምን ይመስላል? በጸጥታ ነገር አስቀድሞ አስቀድሞ ከዋ ሲነገር የነበረ ነገር ምንም አይነት የጸጥታ ስጋት እስካሁን ድረስ የለም። በመክፈት ረገድም ሳቢያን ላይ እስከ አስራ ሁለት ሰዓት ተኩል ተሚዘግቶብናል የሚል ቅሬታ አላቸው። ሳቢያን ላይ ያነጋገር ፋሲቶች እንደነገርን። ከዛ ውጭ ግን ሌላ ቦታ ላይ ምንም ከጸጥታ አንጻር ምንም አይነት ሁሉም ነገር በሰላም እየሄደ ያለበት ሁኔታ ነው እስካሁን ድረስ ያየሁት። አሁንም ከዜራ ምርጫ ጣቢያን ያየሁት ከንቲባ መርጠው ሲሄዱ እያያልኩ ነበረ። እስካሁን ድረስ ምንም አይነት ከጸጥታ ማንጻር ከምን ማንጻር ምንም አይነት ስጋት የሚፈጥር ነገር እየታየ አይደለም። እሺ፣ አዲስ እንግዲህ በጣም እናመሰግናለን፣ አጠር አድርገህ የድሬዳዋ ቅኝትን ስላካፈልከን። ከምሽቱ ሶስት ሰዓት ደግሞ ተጨማሪ ዘገባዎችን አነጋግሬን ነበር። እግረመኝ ኦኬ። ሄሎ አዲስ ተጨማሪ ዘገባህን ከምሽቱ ሶስት ሰዓት ታካፍለናለን። ያነጋገርካቸው ሰዎች የሰጡትን አስተያየት አካተ። ለአሁኑ እናመሰግናለን። ሰዓት ካለን ደግሞ ወደ በኋላ ላይ ተመልሰን እንመጣለን። በከዚራ አካባቢ፣ በሳቢያንና በጎሮ አካባቢ ያለውን የምርጫ ሁኔታ ገልጸህልናል። አድማጮቻችን እሱን ሰምተዋል። አስተያየት ሰጪዎች ደግሞ ያካፈልሁን ከምሽቱ ሶስት ሰዓት ይዘን እንመለሳለን። አሁን በቀጥታ ወደ ሀዋሳ ነው የምናልፈው። አንተን እናመሰግናለን። እሺ አመሰግናለሁ ዮናታን፣ እንደምን አመሸ? ሐዋሳ እንዴት ይዛሃለች? ተዘዋውረህ የተመለከትካቸው የምርጫ ጣቢያዎችስ ምን ይመስላሉ? ይሁን እንደምን አደርክ። እያምታታሁ ነው ዛሬ እያምታታሁ። አንዴ እንደምን አመሻችሁ አንዴ እንደምን አደራችሁ ላለው፣ ምክንያቱም በተለይ ለእኔ የመጨመሪያ የጠዋት የአሜሪካ ድምፅ ዘገባዬ ነው። እንደምን አደርክ፣ ለዛ ነገር እንደገና እንደምን አደርሽ። ደስ ይላል። ምልች ብዙ ጊዜ ሳታችን ስለሚለያይ እኛ እንደምን ዋልሽ ሲንላለን፣ አንቺ እንደምን አደርሽ ብዙ ጊዜ እስኪ የአዋሳውን ሁኔታ ንገረን። በዚያው ዮናታን መልካም አዋሳን ያለውት ሲሆን እንደተለመደው ከአዋሳ ነው ብዙ ጊዜ የምዘግበው። አዋሳ እንግዲህ ከኢትዮጵያ ዋና ከተማ መዲና አዲስ አበባ በሁለት መቶ ሰባ ሶስት ኪሎ ሜትር ደስ ደቡብ አቅጣጫ የምትገኝ ከተማ ነች። ግማሽ ሚሊዮን የሚረሱ ህዝቡ ይኖርበታል። ኢትዮጵያ ትወጣለች የተባለ እንደቆየ ሁሉ ዛሬ አዋሳ የሚመርጠች ትገኛለች። በሀዋሳ ከተማ ያለው ከትናንት ማምሻውን ጀምሮ የአየር ጸባዮች ትንሽ ዝናማ ሆነው ደመና ነ እስቲ ወደ ምርጫ ጣቢያ ውሰደን ዮናታን። ያለን ሰዓት በጣም አጭር ነው። ምናልባት አንድ ደቂቃ ተኩል የሚሆን ነው ያለህ። ወደ ምርጫ ጣቢያ ውሰደን እና መራጮች ተሰልፈዋል? ድምጽ እየሰጡ ነው? የምርጫ አስፈጻሚዎች በሰዓቱ ከፍተዋል? የምርጫ ሳጥኖችን፣ እስቲ እሱን አካፍለን። መልካም ዘርዘር ያለ መረጃ ማታ የሚመለስበታለች እንዳልሽ ወደ እንድንጋ→እንደነጋ ወይ አሁን በማለዳ ወደ ምርጫ ጣቢያዎች አድን ቻለ ወደ አራት አምስት የሚደርሱ ሚደርሱ ምርጫ ጣቢያውን አይቻለኝ። አሁን ስደውል ያለሁት ጣይት የሚባል ጣይትስ የሚባል በታወርቅ ክፍለ ከተማ በሚገኝ ምርጫ ጣቢያ ነው ያለሁት። እዚህ ምርጫ ጣቢያ አንድ ሺህ አምስት መቶ የሚደርሱ መራጮች ተመዝግበው ካረዟል። ምርጫም ለመምረጥ ዛሬ ማልደው ተነስተው ረጅም ሰልፍ ተመልክቻለሁ። እዚህ ቦታ ላይ የምርጫ አስፈጻሚዎችም በጠዋት ማልደው ተገኝተው ስራቸውን ጀምሯል ማለት ነው። እዚህ የነበርኩበት ጋር የመጀመሪያው ካር ቤት ድምፅ የሰጠው መራጭ ድምፁ የሰጠው አንድ አስራ ሁለት ሰዓት ከሀያ ደቂቃ ሲል ነው። አንዳንድ ስራዎች ሰሩ ተመርክቻለሁ። ግን በተባለው በአስራ ሁለት ሰዓት ሻርፕ አልተጀመረም። አስራ ሁለት ሰዓት ከሀያ አካባቢ ነው ድምፅ የመጀመሪያው መራጭ ሰጡት። ሌሎችም ጣቢያዎች እንደዚህ አይነት ነገር ተመርክቻለሁ ያለው በተዘዋወርኩበት ወቅት በምርጫው ሂደት ውስጥ ግን የምርጫ ታዛቢዎችም በቦታው ተገኝተዋል። የምርጫ አስፈጻሚዎችም ስራቸውን ሰሩ ተመልክቻለሁኝ። የተንሳ ሁኔታ በጣም ጥሩ ነው፣ ሰላማዊ ነው። ከተማው ምርጫ በጥሩ ሁኔታ የተካሄደ እንደሚገኝ አይቻለሁኝ። በምርጫው ድምጻችንን የመጡ ሰዎችም አነጋግሪያቸዋለን። ምንድነው የሚሉኝ ኢትዮጵያ አሁን ባለችበት ሁኔታ መመር በመቻላችን ደስ ቻና አለባት እናቃለን ይህንን ደግሞ የምናሳየው። ኢትዮጵያ እንዳትመርጥ እንዳታ ምርጫን አድርጋ የራሷን መንገድ እንዳትሸውም እንዳትመርጥ ጫና ሲደረጉ ነበር። ያንንም አልፈን ዛሬ ምርጫ ላይ ተገኝተናል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የስዳማ ክልል ኃላፊ አነጋግሬ ነበር። ምርጫው መጀመሩን ነግረውኛል። ከአንዳንድ የካርድ እጥረት ውጪ ምንም ችግር እንዳላጋጠማቸውም አነጋነግረውኛል። በጣም እናመሰግናለን ዮናታን፣ እግዜር ስጥልን። ከምሽቱ ሶስት ሰዓት እንዳልከው ሰፋ ባለ ዘገባ እንገናኛለን። መልካም ቀን። በቀጥታ ከሀዋሳ ዛሬ ወደ ደሴ ነው የምናልፈው። መስፍን አድራጊ መስመር ላይ ይገኛል። እንደምናደርግ መስፍን ደሴ ወሎ ነው ያለው። እስቲ እንደምን አደርክ። እስቲ በደሴ በወሎ ዛሬ ጠዋት ምን ይመስላል ምርጫው? እንደ ገለጽ እንግዲህ በደሴ ምርጫ ክልል በኦንላይን የተመዘገቡትን ሳይጨምር ከሰማኒያ ሁለት ሺህ በላይ መራጭ ተመዝግቧል። በአንድ መቶ ምርጫ ጣቢያዎች ነው ምርጫዎቹ የሚካሄዱት። እኔ አስራ አንድ ሰዓት ላይ የአሜሪካ ድምጽ ሬዲዮ በአንዳንድ የተወሰኑ ቦታዎች ላይ ተንቀሳቅሶ ለማየት ሞክሮ ነበረ በዳውዶ ክፍለ ከተማ ምርጫ ጣቢያ አምስት ላይ ነበር ለመጀመሪያ ጊዜ የተገኘ ነው። ምርጫው አስራ አንድ ሰዓት ይጀመራል ስለተባለ መራጩ ከአስር ሰዓት ጀምሮ በየቦታው ተሰልፎ ነበረ የምርጫ ታዲያዎች ታዛቢዎች እንደዚህ አስፈጣሚዎች በወቅቱ ጣቢያዎቹን ቢከፍቱም ምርጫው የተጀመረው ግን ከአስራ ሁለት ሰዓት በኋላ ነው። በምርጫው ሂደት ውስጥ የታዘዝቸው ነገሮች ምንድን ነው? በተለይ ከኮቪድን ከመከላከል አንጻር እያንዳንዱ መራጭ ሲገባ በሳኒታይዘር እጁን እንዲያጸዳ ይደረጋል። በዚያ አካባቢ ያሉ አስመራጮችን ቅድመ ማብራሪያ ለመራጩ የሚሰጡበትን አጋጣሚ ተመልክቻለሁ። ከዚህ በተጨማሪ አዛውንቶች፣ የወለዱ እናቶች፣ አካል ጉዳተኞች ቅድሚያ ተሰጥቷቸው ምርጫ እንዲያደርጉ ሲደረግ የታዘብኩበት አጋጣሚ ነው ያለው። ማንበብና መጻፍ የማይችሉም በረዳቶቻቸው በኩል የሚፈልጉትን እንዲመርጡ ራሳቸው በመረጧቸው ረዳቶቻቸው ይዘዋቸው በመረጡት ረዳቶቻቸው በኩል ሲመርጡ ታዝቢያለሁ። ሲሆን የመራጮች ቁጥር ምን ያህል ነው? በርከት ያለ ነው? አነስ ያለ ነው? እስቲ የአይን ግምትህን ንገረናል። እንግዲህ፣ እንደ ነገርኩች በአንድ መቶ አራት ምርጫ ጣቢያዎች ነው የምርጫ ሂደቱ የሚካሄደው በአንድ ምርጫ ጣቢያ እንደዬ አካባቢው ተጨባጭነት የሚለያይ ቢሆንም ከአራት መቶ እስከ ሰባት መቶ የሚደርሱ መራጮች የሚገኙበት የሚገኝበት አጋጣሚ አለ። እኔ ግን በሰልፍ ላይ ያየሁት በተለይ ሶስት ጣቢያዎችን ሮቢት ምርጫ ጣቢያ ሳላይሽ ምርጫ ጣቢያና ዳውዶ አካባቢ ያለ ምርጫ ጣቢያ የተመለከትኩት በእነዚህ ምርጫ ጣቢያዎች ከመቶ እስከ ሁለት መቶ የሚደርሱ መራጮች ተሰልፈው ለመምረጥ ሲዘጋጃ ይቻለ። በነገራችን ላይ እጅግ የገረመኝ ነገር እድሜያቸው የገፋ የሃይማኖት አባቶች ሁሉ ሳይቀሩ ነበረ፣ በምርጫው ላይ ተሳትፎ ሲያደርጉ የነበረው ከተማዋ ከወትሮው ባህሪዋ በተለ በተለየ ሁኔታ የመቀዛቀዝ ወይም ደግሞ ሰዎች እንቅስቃሴያቸው አይታይም። ይህ ደግሞ መራጩ ወደ ምርጫ ጣቢያ በመሄዱ ይመስለኛል። ይህን እንገልጸል ውስጥ ይሆነ። እሺ፣ እሺ። መስፍን አራጌ የወሎ ዘጋቢያችን መስፍን አራጌ በቀጥታ የትዝብትን ስላካፈልከን እናመሰግናለን። ከምሽቱ ሶስት ሰዓት ዘርዘር አድርገህ ታስደምጠናለን። መልካም ቀን። ከደሴ ወደ መቀሌ ነው የምንመልሳችሁ በድጋሚ ሌላኛው ዘጋቢያችን አለም ፍስሀ መቀሌ ወይም ትግራይ ክልል ምርጫ ባይካሄድበትም ትግራይ ክልል ግን ያሉ ነዋሪዎች ምን አስተያየት አላቸው ብለው ተዘዋዝረው እንዲጠይቁ ነበር ወደዚያ የመደብናቸው አለም ፍስሀ እስቲ አጠር አድርገህ በቅድሚያ እንደምናደርግ እስኪ አመሰግናለሁ ዛሬ የሰኔ አስራ አራት ሁለት ሺህ አስራ ሶስት ዓመተ ምህረት የኢትዮጵያ ስድስተኛ ሀገራዊ ምርጫ እየተካሄደ መሆን ይታወቃል። በዚህ መሰረት የመቀለ ሁኔታውን ለመታዘብ ሰፍሬ አካባቢ ወጣ ብዬ ነበር። መቀለ እንደተለመደው የቀን ስራውን እያካሄደ ነው የሚገኘው። ታክሲዎች፣ ባጃጆች፣ ቦቹ በመንቀሳቀስ ላይ የሚገኘው አዲስ ነገር የለም። በዚህ መሰረት ሁለት ሰዎችን ለማነጋገር መኩሪያ አለው በኢትዮጵያ ምርጫ እየተካሄደ መሆኑና ትግራይ ላይ ምርጫ ያለመካሄድን የሚሰማቸውን ስሜት እንዲሰጡ እስክንድር ታደሰ የሚባለው የህግ ባለሙያና ምርአለ መርደማ የሚባል የምት ሰራተኛ ለመነጋገር መክሮ ያለው ለሁለቱ ያቀረኩላቸው ጥያቄ በኢትዮጵያ ስድስተኛው ሀገራዊ ምርጫ እየተካሄደ ነው በትግራይ ላይ ባለመካሄዱ የፈጠረላቸው ስሜት ምንድ ነው የሚለው ነው። የህግ ባለሙያው እስክንድር ታደሰ እንዲህ ይላል። ምርጫው መቼ መካሄድ እንደነበረበት እኔም ጨምሮ የምናምንበት ነገር አለ መንግስቱ ኮረና ምክንያት በማድረግ በጊዜው መካሄድ አልቻለም። ትግራይ ምርጫ በመካሄዳችን ደግሞ አሁንም ጦርነት ውስጥ ነው ያለ ነው። ስለዚህ ይህ ባለበት ሁኔታ ጥሪ የኢትዮጵያ ሕዝብ ምርጫ እያካሄደ ነው መሰለኝ። ይህ በእኔ በኩል ተቀባይነት የለውም። ባይነኝ ትግራይ ህገ መንግስት መሰረት በማድረግ ያነሳችውን ጥያቄ ነበሩ። ምርጫው በጊዜው መካሄድ ነበረበት፣ አልተካሄደም። ይህ አግባብነት የለውም። ስሜቴ በዚህ መልክ ነው የሚገልጸው ብለዋል። ምናለም ወልደ ማርያምም ምርጫው ለእኔ እዚህ ግባ የሚባል ስሜት አይሸጠኝም። ምርጫው ህጋ ነው አይደለም የሚለው ማየት ይቀላል። ምርጫው በኢትዮጵያ ህገ መንግስት የሰፈረውን አንቀጽ አምሳ አራት ቁጥር አንድና አንቀጽ አምሳ ስምንት ቁጥር ሰው የጣሰ ነው። ህገ መንግስቱ በየአምስት ዓመቱ መካሄድ የነበረበት አስቀምጠዋል። አሁን ግን በስድስት ዓመት ነው እየተካሄደ ያለው። ስለዚህ ይህ ምርጫ ይህ ህገ መንግስቱ ነው ብዬ ስለማምን የሚሰጥ ለማመን የሚሰጠችምትሄለውም ብለዋል። አለም እንግዲህ ሰዓት ስለሌለ ለማስተላለፍ አለም ሰዓታችን እየተጠናቀቀ ስለሆነ የሁለቱን አድማጮቻችንን ወይም ያነጋገርካቸውን የሁለቱን የእስክንድርና የሙሉ አለምን አስተያየት ሰምተናል። ከምሽቱ ሶስት ሰዓት በሚኖረን ጊዜ ደግሞ ጠቅለል አድርገህ ይዘት እንመለሳለ። ለአሁኑ ግን አመስግነን እንሰናበት። ወደ አዲስ አበባ ነው የምንመለሰው። ፀሐይ ዳምጦ መስመር ላይ ያለች ፀሐይ፣ እስቲ እንደምናደርሽ የምትከታተሉት የምርጫ መክፈቻ ሥነ ሥርዓት ላይ ሪፖርተሮቻችን በያሉበት ሄደው እያጠናቀሩ የሚያስደምጡንን ዘገባችንን ነው። ሪፖርተሮቻችንን በስልክ እያገኘን ነው። ጸሐይ መስመር ላይ እንዳለች ገልጸን ነበር። አቀናባሪያችንን እየጠበቅን ነው። እስከዚያው አጠር አጠር አድርገን የመክፈቻ ዜናዎቻችንን እናስደምጣችኋለን። አንቶኔ ጉቴሬሽ ስለ ኢትዮጵያ ምርጫ መልእክት አስተላልፈዋል። መራጮች ሁሉ ድምጻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ ማሪዎችና ደጋፊዎቻቸው እንዲያረጋግጡ የኢትዮጵያ ፌዴራላዊ ዴሞክራሲያዊት ሪፐብሊክ ሰኔ አስራ አራት ከምታካሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ ጥሪ አቅርበዋል ምርጫው የሚካሄደው ፈታኝ በሆነ በፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑ ዋና ጸሐፊው መጠቆማቸውን ከዋና ጸሐፊው ቃል አቀባይ ቢሮ የወጣ መግለጫ አመልክቷል ፀሐይን መስመር ላይ ይዘናታል ፀሐይ እንደምናደርሽ ፀሐይ እንደምናደርሽ ይሰማል አዎ፣ ይሰማኛል። ደህና አደር ሲሆን ደህና አደር ያለሁ አንድ ደቂቃ ተኩል ብቻ ነው ያለን ፕሮግራማችንን ልናጠናቅቅ አጠር አድርገሽ አዲስ አበባ የተመለከትሽውን ማጠቃለያ ስጭን። ምን ይመስላል? እሺ፣ እንደምታወቀው እንግዲህ ዛሬ በኢትዮጵያ ስድስተኛው ሀገራዊ ምርጫ ድምጽ እየተሰጠ ይገኛል። እኔ ሁለት የምርጫ ጣቢያዎችን ተዘዋውሬ ተመልክቻለሁ። በየካ ክፍለ ከተማ አካባቢ ያሉትን የመጀመሪያው የካ ክፍለ ከተማ ምርጫ ክልል አስራ አምስት ቀጠና ሰባት ላይ አስራ ሁለት ሰአት ከአምስት ደቂቃ ነው ምርጫው የተጀመረው። የዛ ምርጫ ጣቢያ ኃላፊ ዮሀንስ አቶ ዮሀንስ እርጋልን እንደገለጹት ምርጫ ጣቢያው ውስጥ እስከ ረዘም ያለ ሰልፍ ይታይ ነበር። ከጠዋት አስራ አንድ ሰአት ተኩል ጀምሮ ግን እስካሁን እስከ መቶ ሰው ድምፅ ሰጥቷል እዛ ምርጫ ጣቢያ ውስጥ መራጮችንም አነጋግሬያለሁ። ወይዘሮ ሰላማ ውስጥ አበራ የአዲስ አበባ ከተማ ነዋሪ ናቸው እና እዛ ድምፅ ሰጡ አግኝቻቸው አነጋግሬያቸው ነበር እና እዛ ምርጫ ጣቢያ ውስጥ ያዩት ነገር ግንዛቤ መስጠት ላይ ትንሽ ቅልጥፍና ይጎላል እና ቀልጠፍ ያለ ሂደት ምርጫው የምርጫው ሂደት እንዲቀላጠፍ ግንዛቤ የሚሰጡት አካል ትኩረት ቢያደርጉ ብለዋል። እና ሌላኛው ፀሐይ እንግዲህ ፀሐይ አዎ ፀሐይ እንግዲህ ሌሎች የተመለከትሻቸውን የምርጫ ጣቢያ ትዝብትሽን ዘገባዎችን አጠናቀርሽ ከምሽቱ ሶስት ሰዓት ይዘሽ ተመለሽ። በእኛ በኩል ልዩ ፕሮግራማችንን የምናጠናቀቅበት ሰዓት ላይ እንገኛለን። ለአሁኑ በጣም እናመሰግናለን። መልካም ቀን። አድማጮች እንግዲህ ዘጋቢዎቻችን ከአዲስ አበባ፣ ከሀዋሳ፣ ከደሴ፣ ከመቀሌ፣ ከድሬዳዋ እንዲሁም ደግሞ ከባህር ዳር ያጠናቀሩልን የምርጫ ዘገባዎች ትዝብታቸውን አካፍለውናል። ከምሽቱ ሶስት ሰዓት ደግሞ ሌሎች ዘገባዎችን ይዘን እንመለሳለን። ለአሁኑ አቀናባሪያችን ንጉሱ ታምሬ ነግበር፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ጽዮን ግርማ ነኝ። በሰላም ዋሉ። ከምሽቱ ሶስት ሰዓት እንገናል።